Voice of America. የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቸዋለሁ በሚል በጽሁፍ ያቀረበውን ሪፖርት በድምፅ ያቅርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትእዛዝ ሰጠ። ከኮሎኔሉ ጋር ስለ ሽብር ያወራሉ የተባሉት ሁለት ሰዎች ስልክ ቁጥርም እንዲቀርብ ትእዛዝ ሰጥተዋል። ፍርድ ቤቱ ጽዮን ግርማ ከኮሎኔል ደመቀ ዘውዱ ጠበቆች መካከል አንዱን አቶ አልልይ ምህረቱን አነጋግራ ተከታዩን ይዛ ቀርባለች። ከወልቃይት ህዝብ የአማራ ማንነት ጥያቄ የኮሚቴ አባላት መካከል አንዱ የሆኑትና በሐምሌ ወር መጀመሪያ 2008 ዓ ምት በጎንደር ከተማ ተይዘው በእስር ላይ የሚገኙት ኮሎኔል ደመቀ ዘውዱን በተመለከተ ጉዳዩን የሚከታተለው ፍርድ ቤት ትእዛዝ ይሰል። ጠበቆቹ አቃቢ ሕግ ባቀረበው ማስረጃ ላይ ተቃውሟቸውን ካሰሙ በኋላ ነው። ከጠበቆቹ አንዱ የሆኑት አቶ አለሌ ምህረቱ የፍርድ ቤቱን ትእዛዝ በተመለከተ አነጋግሬያቸው ነበር። ይህ የተለለ በመገዛ ጉዳይ የፌደራል ጠቅላይ አቃቢ ሕግ ባቀረበባቸው የሽብርተኝነት ወንጀል አቃቢ ሕግ የምስክሮች ያሰምቼ ጨርሻለሁ፣ የሰነድ ማስረጃዎችን እናጠናቅጫለሁ በማለት ክርክሩ ተመርምሮ ብይ ሊሰጥበት ነበር ዘንድ ለጥቅምት ሀያ ሰባት ሁለት ሺህ አስር ዓመተ ምህረት ሦስት ቀን በፊት ማለት ነው። እሺ በቀጠሮ የተያዘው ከከሳሹ ይከላከሉ እንደሆነ ወይም አይከላከሉ እንደሆነ የአቃቤ ህግ ማስረጃዎች መርምሮ ውሳኔ ለመስጠት ነው የነበረው። ነገር ግን ብዙን ከመፈጠቱ በፊት በተከሳሽ ሰቦቶች በኩል የቀረበ የሰነድ ማስረጃ ላይ መቃወሚያ ስለነበረ መጀመሪያ በቀረበው መቃወሚያ ላይ ውሳኔ ለመስጠት ትዛዞቹ ሰጥቷል። የቀረበው መቃወሚያ የነበረው የብሔራዊ መረጃና ደህንነት አገልግሎት ኮሎኔል ደመቀ ከሌሎች ሰዎች ጋር ሲነጋገሩ በስልክ ያገኘሁት ነው የሚል ሪፖርት ነው። ያን ሪፖርት ደግሞ እኛ ተቃውሞ አቀርበንበታል። ምክንያቱም ከስልክ ከተገኘ ቀጥተኛ የሆነ ማስረጃ መቅረብ ነበረበት፣ ድምፁ ማለት ነው። ለፍርድ ቤት የቀረበው የድምፅ ቅጂ ላይ ነው የነበረው መቃወሚያችሁ። ምንድን ነው መቃወሚያችሁ? እስኪ ግልጽ ያድርጉት። በሪፖርት መልክ የተዘጋጀው ከስልክ ንግግር ነው ከተባለ የስልክ ንግግሩ ደግሞ በድምፅ ነው የሚታወቀው በስልክ እየተናገረ ሰው ያው ቀጥታ ወረጅ አይቀየርም። መቅረብ ያለበት ቀጥተኛ የሆነው ድምፅ ነው፣ የስልክ ድምፅ ነው መቅረብ ያለበት እንጂ በሪፖርት መልክ ተዘጋጅቶ ሊቀርብ አይገባውም የሚል ነው የመቃወሚያ። ስለዚህ ፍርድ ቤቱ በዚህ ላይ የምንሰጠ ትእዛዝ ፍርድ ቤቱ ሁለት ትእዛዞች ይሰጣል። አንደኛ፣ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጅ እንዲቀርብ፣ ሁለተኛው ደግሞ ከኮሎኔል ደመቀ ዘውዱ ጋር ስለ ስድር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲቀርብ ነው ያዘዘው። ይህንን የፍርድ ቤቱን ትዕዛዝ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል። ከተሰጠ ለመቼ ነው የተሰጠ? ተነቧል ። ቀጠሮ የተሰጠው ለህዳር አስራ ዘጠኝ ቀን ሁለት ሺ አስር ዓመተ ምህረት ነው። በሀምሌ አራት ለሀምሌ አምስት አጥቢያ ሁለት ሺ ስምንት ዓመተ ምህረት ኮሎኔል ደመቀን በድብቅ ለመውሰድ የመጡ ሰዎች አሉ በሚል በተጀመረ ግጭት በአማራ ክልል ከፍተኛ ተቃውሞ ተቀስቅሶ የበርካቶች ሕይወት ማለፉ ንብረት መውደሙና ሌሎች በርካታ ሰዎች በእስር ላይ እንደሚገኙ ስንዘግብ መቆየታችን ይታወሳል። በተጨማሪም በዚህ የተቃውሞ እንቅስቃሴ ላይ ተሳትፈዋል የተባሉና በወልቃይት የአማራ የማንነት ጥያቄ ኮሚቴ አባላት መካከል አብዛኛውን ቁጥር የሚይዙት በእስር ላይ እንደሚገኙ መዘገባችንም ይታወሳል። የኮሎኔል ደመቀ ዘውዱ ጠበቃ አቶ አለልኝ ፍርድ ቤቱ ትክክለኛን ማስረጃ ለማግኘት በሚያስችል መልኩ ትዕዛዝ መስጠቱ ለፍትህ አሰጣጡ ስርዓት ጠቃሚ ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።